የማህበራዊ መገናኛ ዘዴዎች ቅኝት። ሰላም ጤና ይስጥልን። የማኅበራዊ መገናኛ ዘዴዎች ቅኝት ተከታታዮቻችን፣ የአዲስ አበባ ከተማ የወሰን አከላለል፣ የመንግስት የሰላም ድርድር ምክር ሐሳብና የህወሓት የክስ መግለጫ እንዲሁም በደቡብ ክልል የተነሳው የክልልነት ጥያቄና የፌዴሬሽን ምክር ቤት ውሳኔ በዛሬው ዝግጅታችን የተካተቱ ጉዳዮች ናቸው። አብራችሁን ቆዩ። በአዲስ አበባ ከተማ አስተዳደር እና በኦሮሚያ ክልል መካከል የአስተዳደር ወሰን ስምምነት ተደረሰ መባሉ በዚህ ሳምንት የማህበራዊ መገናኛ ዘዴዎችን ያነጋገረ ጉዳይ ነው። ለሰባት ዓመታት በጋራ ቴክኒክ ኮሚቴ ተዋቅሮ ሲሰራበት የቆየ ነው የተባለው የአዲስ አበባ ከተማ አስተዳደር እና የኦሮሚያ ክልል የአስተዳደራዊ ወሰን ጉዳይ በዚህ ሳምንት እልባት ያገኘው በኢትዮጵያ ህገ መንግስትና በአዲስ አበባ ከተማ ቻርተር መሰረት ነው ተብሏል። ያለፈው ማክሰኞ ነሐሴ 10 ቀን 2014 ዓ ም ውጤቱ ይፋ የተደረገው ይህ የወሰን ማካለል ስራ ሁለቱ አስተዳደሮች ሰሞኑን ከህብረተሰቡ ተወካዮች ጋር ከተወያዩ በኋላ መሆኑም ተገልጿል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አበቤ በኦሮሚያና አዲስ አበባ ከተማ አስተዳደር አካላት የጋራ ስምምነት ጉዳይ መፈታቱን ታሪካዊ የወሰን ማካለሉን ስራም ስኬታማ ብለውታል። ይህንን ተከትሎ አዲስ አበራ የተባሉ የፌስቡክ ተጠቃሚ ከሰባቱ የጥናት አመታት ውስጥ ለሁለት ቀን እንኳ የነዋሪውን ፍላጎት ለመረዳትና ለማወያየት አለመቻሉ እኮ ሌላ ዜና መሆን ይችላል። የተካለለውን መሬት ሰው የማይኖርበት ምድረ በዳ አስመሰላችሁት ብለዋል። ጥላሁን ምትኩ በበኩላቸው የጀሞ ሁለትና የቱሉ ዲምቱ ነዋሪዎች በወሰን ማካለሉ ወደ ኦሮሚያ ክልል የተካተቱትን ማለታቸው ነው፣ ማህበራዊና ኢኮኖሚያዊ ትስስራቸው ከማን ጋር ነው ሲሉ ጠይቀዋል። ፈዋድ ከማል እኛ አዲስ አበባ ከተማ ነዋሪዎች ብንሆንም ወይም በፊንፊኔ ዙሪያ ልዩ ዞን ስር ብንካተት ዋናው ፍላጎታችን ሰላምና ጥሩ የሆነ አገልግሎት ማግኘት ነው ብለዋል። ሳንቾ በሚል ስም የሰፈረው አስተያየት በሉ በነካጃችሁ በሶማሌና በኦሮሚያ በአፋርና በሶማሌ በአማራና በትግራይ እንዲሁም በሌሎች ክልሎች ያሉትን የአስተዳደር ወሰን ጉዳይ በአስቸኳይ ፍቱ የሚል አስተያየት ሰጥተዋል። ቼልሲ እኔ ሰው በሚል የፌስቡክ ስም የሰፈረው አስተያየት ደግሞ ማን ከማን ነው ስምምነቱ? ሁለት የተለያዩ አካላት ተሰብስበው ቢስማሙ ኑሮ መስማማት ላይ ደረሱ ይባል ነበር። ሁለቱም የኦሮሚያ ብልጽግና ሰዎች ናቸው በአካል ሁለት በግብራ እንዲሆኑ ስለዚህ ቢስማሙም አይገርመንም ብለዋል። ገለና ዶሬሳ በበኩላቸው የትም ክልል ከየትኛውን ብሔር ይወለዱ በከፍተኛ አመራሮቻችን መካከል ያለውን መደማመጥ እና መግባባት ግልጽ ያደረገ መልካም ተግባር ነው የሚል ሀሳብ ሰንዝረዋል። ስዩም ክፍሌ ደግሞ ሰፊው የአዲስ አበባ ሕዝብ ሳይመክርበት የኦሮሞ ብልጽግና ሁለት አባላት እርስ በርሳቸው መረካከባቸው ግን ትክክል ነው የሚል ጥያቄ አንስተዋል። አሰግድ አድማሱ ገብረ ማርያም የተባሉ አስተያየት ሰጪ ደግሞ ያለ ኢትዮጵያ ሙሉ ብሔር ብሔረሰቦች እውቅና የኢትዮጵያ ዋና ከተማን አዲስ አበባን የድንበር ወሰን ማስፋትና ማካለል በከንቲባዋ እና በኦሮሚያ ክልል መንግሥት ብቻ የሚወሰን አይመስለኝም የሚል አስተያየት ሰጥተዋል። በየዳዲ በበኩላቸው ጥሩ ውሳኔ ነው። የኦሮሞ አርሶ አደር ተፈናቅሎ የሰፋች ከተማ ነች። ስለዚህ ቦታው ለባለቤቱ መመለስ አለበት ሲሉ መዓዛ የማርያም የተባሉ አስተያየት ሰጪ ከአዲስ አበባ የተወሰዱም ሆኑ የተጨመሩ ቦታዎች የሚኖሩ ሰዎች በወሰን ማካለሉ የሚያገኙት ጥቅምና ጉዳት ምንድን ነው? የማካለሉ ውሳኔ የገበሬዎቹን ጉዳትስ ይመልሳል ወይ? ሲሉ ጠይቀዋል። ሮዛ ሮዛ የተባሉ አስተያየት ሰጪ ደግሞ ወደዛም ቢሄድ የራሳቸው ሀብት፣ ወደዚህም ቢመጣ የራሳቸው ሀብት ስለሆነ ለአስተዳደር እስካመቸ ድረስ እንደፈለገ ቢሆን ምንም ችግር የለውም ምክንያቱም ሁለቱም የኢትዮጵያ ሉዓላዊ ግዛት ናቸውና ብለዋል። የኢትዮጵያ መንግስት የሰላም አማራጭ አብይ ኮሚቴ ለሰሜኑ ግጭት ሰላማዊ ልባት ለመስጠት ወደ ተኩስ አቁም ስምምነት የሚወስድና ለቀጣይ ውይይቶች መሰረት የሚጥል የሰላም የድርድር ምክረ ሀሳብ ማጽደቁን ሰሞኑን ይፋ አድርጓል። በሌላ በኩል ህወሀት በኢትዮጵያ መከላከያ ሰራዊት የተኩስ አቁም ስምምነት በመጣስ በተለያዩ ግንባሮች በከባድ መሳሪያ የታገዘ ጥቃት በሰራዊቴ ላይ ተፈጽሟል ሲል የፌዴራል መንግስቱን በመውቀስ ላይ ይገኛል። መንግስት በበኩሉ በህዋት ላይ አንዳች ጥቃት አለመፈጸሙንና ክሱም ከሰላም ንግግር ለመሸሽ ነው በማለት ውንጅለውን አጣጥሎታል። ይህንን የሁለቱን ወገኖች የእርስ በርስ መወነጃጀል እና ውዝግብ ተከትሎ ዳግማዊ ክበባ የተባሉ አስተያየት ሰጪ ሰላም ሳትሰጡን የሰላም አማራጭ የሰላም ሚኒስትር እያላችሁ በዚህ ተላላ ሕዝብ ላይ መቀለዳችሁ መቼ ነው የሚያበቃው? ሲሉ፣ ጥላሁን እንደሱ በበኩላቸው በዚህ ጊዜ ለሀገራችን የሚበጀው ሰላም ነው፣ ከጦርነት ምንም አይገኝም የሚል አስተያየት ሰጥተዋል። ሻላ ቶማስ ደግሞ ሰላምን ማን ይጠላል? ግን ከልብ ካልሆነ ምን ዋጋ አለው? ብለዋል። ተሻለ ተሰማ በበኩላቸው ይች የመገዳደል ጠኒዋ የማያበቃ ሀገር ኢትዮጵያ፣ የሚታረቅም የሚያስታረቅም ክብር የማይሰጥባት ሀገር ነች፣ መገፋፋት ብቻ ሲሉ እባካችሁ፣ ህወሓትም ሆነ ፌዴራል መንግስቱ የሰላም ድርድሩን ከልብ አስቡበት ከልብ ካዘኑ እንባ አይገድም ይባላል። ሰላሙን ከልብ የምትፈልጉት ከሆነ መንገድ አይጠፋም። እባካችሁ በረሃቡም በጦርነትም የሚያልቀው ህዝብ ያሳዝናችሁ። ያሉት ደግሞ ዘቢባ ፍቅር የተባሉ አስተያየት ሰጭ ናቸው። የሻነው አይችህ በበኩላቸው ለምንድን ነው ሁልጊዜ የህዝብን ሰላም የምትነሱት? ሲሉ ጠይቀዋል። ብሌን አሌክሳንደር ደግሞ በቃ አሁን ጦርነት ልትጀምሩ ነው ማለት ነው። የፈረደበት ወጣት ይሞታል፣ የፈረደባት እናትም ታለቅሳለች። የሀገራችን ነገር ያሳዝናል ሲሉ፣ ሳኒ ጌታ የተባሉ የፌስቡክ ተጠቃሚ በበኩላቸው በሁለቱም ወገን ያ ሁሉ ሰው በከንቱ አልቆ አሁንም ሌላ ዞር ጦርነት ጌታ ሆይ በቃ በለን ሲሉ፣ ሰላም ወርዶ እፎይ ልንል ነው ስንል ሌላ ጋሬጣ ባታመጡብን ምናለ ያሉት ደግሞ አለምታደሰ ናቸው። ሌላው በዚህ ሳምንት በማህበራዊ መገናኛ ዘዴዎች የተንሸራሸረው ጉዳይ በደቡብ ክልል የተነሳውን የክልልነት ጥያቄ በፌዴሬሽን ምክር ቤት ውሳኔ ማግኘት ነበር። የፌዴሬሽን ምክር ቤት በትናንትናው ዕለት እንዳስታወቀው በደቡብ ብሔር ብሔረሰቦችና ሕዝቦች ክልል ስር የነበሩ ስድስት ዞኖችና አምስት ልዩ ወረዳዎች በአንድ ክልል እንዲደራጁ የቀረበውን የውሳኔ ሀሳብ ተቀብሎ ህዝበ ውሳኔ እንዲካሄድ ወስኗል። ይህንን ተከትሎ መስኩ ድረሽድ የተባሉ አስተያየት ሰጪ ፌዴሬሽን ምክር ቤት የህገ መንግስቱ የበላይ ጠባቂ ነው፣ ህዝቦችም የለዋላዊ መቤት ባለቤቶች ናቸው፣ የፌዴሬሽን ምክር ቤት ህገ መንግስቱን አክብሮ ያስከብር ሲሉ፣ ሀዋነኝ በሚል ስም የሰፈረው አስተያየት ደግሞ በቅርቡ አስራ ሁለተኛ ክልል እንጠብቅ ማለት ነው ብለዋል። ደሳለኝ ሊጋሞ በበኩላቸው ውሳኔው በጣም አሪፍ ነው ካሉ በኋላ ምክር ቤት ጨምረዋል። አሁን መንግስት በውስጡ ያሉትን በሁለት ቢላዋ የሚበሉትን ከላይ እስከ ታች ያሉትን አመራሮችና ኃላፊዎችን ማጥራት አለበት፣ እራስ ወዳዶች በስተዋል ሲሉ ገዱዳዴ፣ በበኩላቸው የህዝብ ጥያቄ በህገ መንግስቱ መሰረት ሳይሆን በፌዴሬሽኑ ምክር ቤት ፍላጎት ብቻ እንደሚወሰን አይተናል የጉራጌ ዞን ክልል ልሁን ብሎ የጠየቀው ጥያቄ ህገ መንግስቱን መሰረት ባላደረገ መልኩ ምላሽ አግኝቷል በማለት ቅሬታቸውን አስፍረዋል። ሳላዲን ሁሴን ደግሞ እንዳያማህጥራው እንዳይበላ ግፋው ነው ብለውታል። ውሳኔውን መንግስት በራስን በራስ የማስተዳደር መብትን በትኩረት መመለሱ የሚደነቅ ነው ያሉት ደግሞ ወርቃየው አስረስ የተባሉ አስተያየት ሰጭ ናቸው። ቸርነት ፈቀደ በበኩላቸው ትልቁን የደቡብ ክልል አፍርሶ ትንሹን ደቡብ መመስረት በራሱ የእጃዙር ክላስተር ነው የሚል አስተያየት ሰጥተዋል። ሙሉሸዋ ጫላ የተባሉ አስተያየት ሰጪ ደግሞ የጉራጌ የክልልነት ጥያቄ ይቀጥላል፣ መፍትሄውም ክልል ማድረግ ብቻ ነው። የሚገርመው ነገር በዚህ ፍጥነት ኮማንድ ፖስቱ ትእዛዝ ማስተላለፉ ነው። ሰላማዊ ለሆነው የጉራጌ ህዝብ ይህ አይመጥነውም ብለዋል ቢቶ ብርሃኑ ደግሞ ውሳኔውም ጥያቄውም የተዋጠላቸው አይመስሉም። በጣም ያሳዝናል። አንዲት ኢትዮጵያ ብለው ስንቶች የታገሉላትንና የሞቱላትን ሀገር እንዲህ እንደ ዋዛ በቀላሉ የክልል ጥያቄ፣ የዞን ጥያቄ፣ የወረዳ ጥያቄ እያሉ ማፈራረስ የሚል አስተያየት ሰጥተዋል። አድማጮች፣ የዛሬው የማህበራዊ መገናኛ ዘዴዎች ቅኝት በዚህ ተጠናቋል። ጸሐይ ጫኔ ነኝ። መልካም ጊዜ።